በኢትዮጵያ ጸረ ሽብር ሕግ ምክንያት የታሰሩ የፖለቲካ መሪዎችና ጋዜጠኞች እንዲፈቱ፣ ሰብአዊና ዲሞክራሲያዊ መብቶችም እንዲከበሩ ዛሬ አንድነት ለፍትህና ለዲሞክራሲ በጠራው ሰልፍ ላይ የተካፈሉ ዜጎች ጠየቁ። እስክንድር ፍሬው ለዛሬ አጠር ያለ ዘገባ ልኮልናል። አይታገስም ጠቀስም ታቀስም እንጂ የዛሬው የተቃውሞ ሰልፍ የተካሄደው አዲስ አበባ ቀበና ተብሎ በሚጠራው አካባቢ በአንድነት ለዲሞክራሲና ለፍትህ ፓርቲ ጽፈት ቤት አቅራቢያ ነው። ሰልፉን መስቀል አደባባይን ጨምሮ በሌሎች የከተማው አደባባዮች ማድረግ ይችል ዘንድ ለአዲስ አበባ አስተዳደር ያስታወቀው ፓርቲው ተቀባይነት ሳያገኝ ቆይቷል። የዛሬው ሰልፍ በጽፈት ቤቱ አቅራቢያ የተገታውም ወደ አራት ኪሎ ሊያመራ የነበረው ሰልፈኛ በአዲስ አበባ ፖሊሶች እንዲቆም በመደረጉ ነው። ለፓርቲው የተፈቀደው የሰልፍ ቦታ ጃን ሜዳ እንጂ ሌላ አይደለም ሲሉ በስፍራው የነበሩ አንዳንድ ፖሊሶች ለቪኦኤ አስረድተዋል። ድምፅ ማጉያ የያዙ አንድ የፖሊስ አባልም ወደ ተፈቀደላችሁ ቦታ ብቻ እንድትሄዱ የጸጥታ ኃይሉ ይገልጻል ሲሉ በተደጋጋሚ ሲያሳስቡ ታይተዋል። የአንድነት ለዲሞክራሲና ለፍትህ ፓርቲ ዋና ጸሐፊ አቶ አስራ አጣሴ ግን በጃን ሜዳ ሰልፍ ማድረግ ህገወጥ ነው፣ ወደዚህ አንሄድም ሲሉ ለቪኦኤ ተናግረዋል። አዎ፣ ከፖሊሶቹ ኃላፊዎች ጋር እየተነጋገርን ያለ ነው። እኛ በዚህ ወደ አራት ኪሎ ለመሄድ ነው የምንፈልገው። አራት ኪሎ ሄዳችሁ ከዛ አንድ ቦታ ላይ እኛ እናቆማለን ሰልፋችንን እንጂ እንበትናለንን ህዝቡን እንጂ ወደ ጦር ካምፕ ይዘነው አንሄድም እንደምታውቀው በአዋጁ ጃልሜዳ ማለት ነው። አዎ ጃልሜዳ የጦር ካምፕ የተከበበ ነው። ከአምስት መቶ ሜትር ርቀት ውጪ ነው የሚሉ እነሱ ህጉን ጥሰው ጃልሜዳ ሂዱ ቢሉም እኛ ደግሞ አዋጅ በመጣስ አንተባበራቸውም። ህግ አታከብሩም እያልን እኛም ደግሞ ህግ አለማክበርን እንደተፈቀደልን ህግ መሻርን እንደተፈቀደልን አድርገን ስለማንወስድ እዚሁ ነው የምንቀመጠው። እነሱ የሚሉን ወደ አራት ኪሎ መሄድ አትችሉም። ጥበቃው የተዘጋጀው በዚህ እስከ እዛ ድረስ ነው አሉ። ወደ ጃን ሜዳ ለሚወስደው መንገድ አዎ። ስለዚህ እኛ እዚሁ ላይ ነው አንሄድም። እርግጥኛ አሁን ህዝብን እና ማነ ፖሊስን ወደ አልተፈለገ ፍጥጫ ለመክተት አንፈልግም። እናም የተቃውሞ ሰልፉ በዚያው በፓርቲው ጽህፈት ቤት አቅራቢያ ተካሂዷል። ሰልፈኞቹ በተለይ በጸረ ሽብር ህጉ ምክንያት የታሰሩ የፖለቲካ መሪዎችና ጋዜጠኞች እንዲፈቱ፣ ሰብአዊና ዲሞክራሲያዊ መብቶችም እንዲከበሩ ጠይቀዋል። ነገ ከአዲስ አበባ አስተዳደር ምላሽ ጋር በስፋት እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።